በኦሮሚያ የተፈጠረው ሁከትን በተመለከተ በተለያዩ የመንግስት ኃላፊዎችና ተቋማት የማስጠንቀቂያ መግለጫዎች ሲሰጡ ቆይቷል። ትላንት ማምሻውን ደግሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ብቻ በሰጡት ቃለ ምልልስ መንግስት ከህዝብ ፍላጎት ውጪ የሚተገብረው ልማት እንደሌለ ከገለጸው በኋላ አይዞ ባይነት የሚንቀሳቀሱ ኃይሎች በሙሉ እጃቸውን እንዲሰበስቡ በዚህ አጋጣሚ ጥሬን ለማስተላለፍ እፈልጋለሁ። ይሄ ሳይሆን ቢቀርና ከጸጥታ ኃይሎች ጋራ በመሳሪያ ኃይል ታግዞ ወይም ደግሞ በሚፈነዱ በሚያቃጥሉ ጉዳዮች ላይ ተመስርቶ የልማት አውታሮችን ለማውደም የሚፈልግ ማንኛውም ኃይል ቢኖር ያለ ትዕግስት ያለ ምሕረት እርምጃ የሚወሰድባቸው እንደሆነ ግን ሊገነዘቡ ይገባል የሚል እምነት አለኝ። ጠቅላይ ሚኒስትሩ በተመሳሳይ በአማራ ክልል በቅማንትና በአማራ ሕዝብ መካከል ብጥብጥ እንዲፈጠር በመደረጉ የሰው ሕይወት መጥፋቱና ንብረት መውደሙን ገልጿል። አያይዘውም የተለያዩ ስሜት ቀስቃሽ ብሔርን ከብሔር ህዝብን ከህዝብ የሚያጋጭ ስሜት ቀስቃሽ የሆኑ ውዥንብሮች እየተነዙ በአካባቢው ያለው የአማራው ብሔር ህዝብና የቅማንት ህዝብ እንዲጋጭ ለማድረግ ከፍተኛ ጥረት ተደርጓል። በዚህም ምክንያት ይሄ ግጭት ከጊዜ ወደ ጊዜ እየተፋፋመ እንዲሄድ የተደረገበት ሁኔታ አለ። በዚህም ዙሪያ የጥፋት ኃይሎች እጃቸው እንዳለ እናውቃለን። ከዚህ አኳያ የፌዴራሉ መንግስት አስፈላጊውን ሁሉ በጥፋት ኃይሎች ላይ እርምጃ በመውሰድ ሁኔታዎችን እስከ መጨረሻው ድረስ የሚያረጋጋ መሆኑን ለመግለጽ እፈልጋለሁ። በዚህ ዙሪያ የኦፌኮ ዋና ጸሐፊና የመድረክ ስራ አስፈጻሚ ኮሚቴ አባል አቶ በቀለ ነጋን አነጋግረናቸዋል። ክቡር ጠቅላይ ሚኒስትር ኃይለማርያም ስለ ህገ መንግስቱ መጣስ አላወሩ፣ ስለ ህገ መንግስቱ በኢህአዴግ መደረመስ አላወሩ። ህገ መንግስቱ በመጣሱ ለዚህ ሁሉ ችግር ምንጭ የሆነው ኢህአዴግ ራሱ ነው። እንደኛ ግምት ይሄ እርምጃ መውሰዱ እንግዲህ ከዚህም ቀደም ብዙ ህጎች ወጥተዋል። ይህን አስመልክቶ በእነኛ ህጎች ደግሞ የሚወሰዱ እርምጃዎች በህገ መንግስቱ የሰፈሩትን የዜጎች ሰብዓዊ እና ዲሞክራሲያዊ መብቶች የሚደፈጥጡ በመሆናቸው የአሁኑ ዛቻም ያንን ለማጠናከር የተደረገ ነው እንጂ የሚመስለን ለሀገሪቱ ችግር ሰላማዊ መፍትሔ ለመስጠት በሩን ለውይይት የተከፈቱ አይመስሉም። ያ ደግሞ ለሀገሪቱም ለህዝብም የሚበጅና የሚጠቅም አስተያየት ሆነው አላገኘነውም። በእኛ በኩል የሚጠቅመው አንድ የታሰሩ ሰዎችን በአስቸኳይ መፍታት፣ ሁለት የሚደረጉ ግድያዎችን በአስቸኳይ ማቆም፣ ሶስት የውይይቱ ላይ ሞዳሊቲ ተዘጋጅቶ ታዛቢ ባለበት ውይይት መከፈት አለበት ብለን ነው የምናምነው። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም